የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላቸው ዝግጅት ጀመረ። በጎንደር አከራረም ላይ ዘገባ ይዘናል። በጣም ከባድ ማሰሪያ መስሎኝ ስላም ያለበት በጣም ከፍተኛ ሆነ እንትን ነው። ለነገሩ ተጎዳ ሰው የለም እነሱም ተበታተኑ። አሉበት አንድ ካምፕ ነገር ነበራቸው በሁለቱ ቦታ የሚኖሩበት ቤትና ካምፕ አካባቢ ነበረ። በዛ ተበታተኑ ኮይኑ ቀረ። ከዛ በኋላ ሌሎች ሌሎች ዝም ብሎ ስናሉ ሳኩስ ምንም ነገር የለም መንግስትም የማሳደድ ነገር አላደረገን የሚባል ግን ተበታተኑ ስላሉ የተበታተኑ ሀይል በመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል እንትን ነበር ግን ከጎንደር ነዋሪዎች የተሰሙ ሐሳቦች ናቸው። እናንተም በዚህ ምሽት ትሰሟቸዋላቸው። ፕሮፌሰር ብርሃኑ ነጋንም ይዘናል። እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ሥርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሠረት ነው ሁሉ መጫወት ያለበት። ከዛ ውጪ አልጫዋትም፣ በዛ ህግ አልጫዋትም የሚል ካለ ግን የጨዋታ ህጉን አልተቀበለም፣ እዛ ጨዋታ ውስጥ ይገባ አይችልም። ከኢዜማ መሪ ጋር ቀደም ሲል ያደረግነውና በኮቪድ-19 ምክንያት ያላለቀው ውይይት ይቀጥላል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው ጽዮን ግርማና ሰሎሞን አባተንን ጤና ይስጥልን። የተከበራችሁ አድማጮች፣ እሁድ ሚያዝያ 4 2012 ዓ ም አሁን ጊዜው የሰዓቱ ዋና ዋና የዓለም ዜና ነው። ፋሲካን ዛሬ ለምታከብሩ ሁሉ እንኳን አደረሳችሁ። ሁሉም ተጎዳ። እንግዲህ በአንድ ልንቆም ይገባናል። ለደንታ ቢስነት ጊዜው አሁን አይደለም ብለዋል የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮሮና ቫይረስ ክፉኛ ለተመታው ዓለም ባስተላለፉት የዛሬ የዕለተ ትንሣኤ መልእክታቸው። ምን ይመጣብን ይሆን በሚል አደጋ ላይ ያሉ የሥራ ዕድሎቻቸውን በማሰብና የዚህን ቀውስ መዘዝን በፍርሃት በማየት ብዙዎች ጭንቅና ስጋት ላይ ናቸው ብለዋል አቡኑ። ግዴለሽነት፣ ስግብግብነት፣ መለያየት፣ መዘንጋት በዚህ ጊዜ ልንሰማቸው የምንሻ ቃላት አይደሉም። እነዚህን ቃላት እስከ ወዲያኛው ማገድ፣ ማስወገድ እንፈልጋለን ብለዋል አቡነ ፍራንሲስ በግዝትና በተግሳጽ አላቸው። ቅዱስነታቸው በኡርቢ ኤት ኦርቢ ለከተማውም ለዓለምም በሚባል ከቅዱስ ጴጥሮስ ደብር የኑዛዜ በር ባሰሙት መልእክታቸውና ቃለ ቡራኪያቸው አለም በወረርሽኝ ክፉኛ ተጨቆነ መላውን የሰው ልጅ ቤተሰብም እጅግ አስጨነቀ ብለዋል። ቅዱስ ጴጥሮስ አደባባይ ያለ ልማዱ ዛሬ ወናውሏል። ከአቡኑ ጋር የነበሩት ጥቂት ሊቃውንትና ረዳቶቻቸው ብቻ ነበሩ። ጸሎቴ ሁሉ በኮሮና ቫይረስ በቀጥታ ስለተጎዱት ይቀድማል ብለዋል። ብፁዕ አቡነ ፍራንሲስ የራሳቸውን ጤና ያለማመንታትና ያለማፈግፈግ እየከፈሉ ራሳቸውን እስኪስቱ እየታገሉ ናቸው ላሏቸው ሐኪሞችና ነርሶች አቡነ ፍራንሲስ ምስጋናና የበረከት ቃል አድርሰዋል። አቡኑ አክለው ለዓለም ሀያላን ባስተላለፉት መልእክት በዚህ ጊዜ ዓለም አቀፍ ማዕቀቦች ሁሉ እንዲላሉ ጠይቀዋል። የጥላቻና የመናቆር ኃይል እንዳያንሰራራ ይልቅ ሁሉም የአንድ ቤተሰብ አካል ስለመሆኑና ስለ መደጋገፉ ዕውቅና እንዲሰጥ ከዚህ የበለጠ አጣዳፊ ጊዜ የለም ብለዋል። አቡነ ፍራንሲስ በጅቡቲ በኩል ወደ ኢትዮጵያ የሚገቡ ሸቀጦች ትልልፍ አለመስተጓጎሉን እና መግባታቸውን እንደሚቀጥሉ ጅቡቲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ከኮቪድ-19 ወረርሽኝ ጋር ተያይዞ የምግብ ሸቀጦችን ጨምሮ በኢትዮ ጅቡቲ መተላለፊያ መስመር ላይ ያለው የወጪና ገቢ ምርቶች እንቅስቃሴ በተሳለጠ ሁኔታ እንዲከናወን የጅቡቲ መንግስት ትብብር እያደረገ መሆኑን ኤምባሲው ትናንት ባወጣው መግለጫ አመልክቶ በኢትዮጵያ ተገዝቶ እዚያ የተከማቸ ምንም የምግብ ሸቀጥ እንደሌለም አረጋግጧል። ተከስቷል ተብሎ በሌሎች መገናኛ ብዙሃን እንደተዘገበ ጠቁሞ ኤምባሲው ማስተባበያ ያወጣበት ችግር ከጉምሩክ ከአሰራር ጋር በተያያዘ አንዳንድ ጉዳዮች ባለ መሟላታቸው ነው ብሏል። የኢትዮጵያ ኤምባሲ ከሚመለከታቸው የጅቡቲ የሥራ ኃላፊዎች ጋር ተነጋግሮ ችግሩ በአስቸኳይ እንደሚፈታ ያረጋገጡለት መሆኑንም አክሎ ገልጿል። የዓለምን የኮሮና ቫይረስ ተጋላጭነትና የሞቱን መጠን ሰሌዳም የምትመራው ዩናይትድ ስቴትስ ውስጥ ከግማሽ ሚሊዮን በላይ ሰው መጋለጡንና ከ20 ሺህ በላይ ሰው መሞቱን የወረርሽኙን ጉዳትና አሃዞች እየተከታተለ ያለው ጃንስ ሀፕኪንስ ዩኒቨርሲቲ አስታውቋል። በኮቪድ-19 ምክንያት በ193 ሀገሮች ውስጥ የደረሰው የሞት ጉዳት ከ108 ሺህ በልጧል። ወደ 1 ሚሊዮን 800 ሺህ ሰው ለቫይረሱ ተጋልጧል። ገሚሱም ታሟል። ፕሬዚደንት ትራምፕ ከጤናና ከምጣኔ ሀብት ሽሞቻቸው ጋር ተመካክረው ሰውን ወደ ሥራ በመመለስ ጉዳይ ላይ ውሳኔ እንደሚሰጡ ተናግረዋል። ይህ ውሳኔ ብለዋል፣ ፕሬዚደንቱ በሕይወቴ ዘመን ካደረግኩት ሁሉ እጅግ የላቀው ይሆናል። በዓለም ዙሪያ በቢሊዮኖች የሚቆጠር ሰው በየቤቱ ተዘግቶ ወረርሽኙን ለማሳለፍ እየሞከረ ነው። ቻይና ውስጥ በአፍሪካውያን ላይ የዘር ልዩነት እየተካሄደ መሆኑን በመግለጽ እዚያ የሚገኙ በርካታ አፍሪካውያን አምባሳደሮች ለመንግስቱ ደብዳቤ ጽፈዋል በተለይ ደግሞ በደቡቤቱ ከተማ ጓንግዡ ውስጥ ባሉ አፍሪካውያን ላይ በደልና ማዋከብ እየተፈጸመ መሆኑን ከአምባሳደሮቻቸው ውጪ በቀጥታ ያሳሰቡ ሀገሮችም መኖራቸው ተዘግቧል። የማሸማቀቅና የማዋከብ ዘመቻ እየተካሄደ ያለው ኮሮና ቫይረስን የሚያዛምቱት አፍሪካውያን ናቸው በሚል የተሳሳተ አስተሳሰብ ምክንያት መሆኑን አምባሳደሮቹ ገልጸዋል። አምባሳደሮቹ ደብዳቤውን ይድረስ ያሉት ለቻይና የውጭ ጉዳይ ሚኒስትር ዋንጊ ሲሆን ለአፍሪካ ሕብረትና ለደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ እንዲሁም ለሁሉም የአፍሪካ ሀገሮች የውጭ ጉዳይ ሚኒስትሮች ግልባጭ መደረጉ ተገልጿል። ሐራሬ የሚገኘው የቻይና ኤምባሲ ክሱን ያስተባበለ ሲሆን በደቡብ አፍሪካ የቻይና ኤምባሲ ግን መልስ ከመስጠት ተቆጥቧል። የቻይና የውጭ ጉዳይ ሚኒስቴር ባለሥልጣን የሆኑት ልዩ ባኦቹን ጓንጁ ጸረ ቫይረስ እርምጃዎችን እያከናወነች መሆኑንና የሚከናወኑት ሥራዎች አገር ዘርና ጾታ ሳይለይ ሁሉንም ሰው የሚመለከት መሆኑን ገልጸዋል። አፍሪካውያኑ አምባሳደሮች ባቀረቡት ደብዳቤ ላይ ይፈጸማሉ ካሏቸው በደሎችና የወከባ አድራጎቶች መካከል ከሆቴሎች በውድቅት ሌሊት ማባረር፣ ፓስፖርቶቻቸውን መያዝ፣ ቪዛ መንጠቅ፣ እስራትና ከሀገር ማባረርን የመሳሰሉ ዛቻዎችና ማስፈራሪያዎችም እንደሚገኙ ተገልጿል። የጋና የኬንያና የናይጄሪያ የውጭ ጉዳይ ሚኒስቴር መስሪያ ቤቶች ከቤጂንግ ጋር እየሰሩ መሆናቸውን አስታውቀዋል። የዜናው ሰዓት አብቅቷል። ወደ ቀሪ ዝግጅቶች እንሸጋገራለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ፣ በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 4 2012 ዓ ም ምሽት ፕሮግራም ነው። አትላንታ፣ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት ሀያ አራት አረፈ። አብረን ነው አታችንም ጸሎት ያደረግነው። ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ፣ ቤት ማስተካከል ይወዳልና አልጋውን አንጥፎ ቁርሳችንን ባባ አንተን የምትሰራው ምናም ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁት እና ልብሱ ይሄ ያምራል አያምርም? ተባብለን እና በቃ በጣም የሚገርም አሳልፈን ነው። ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምር ነው ብሎኝ መኪና ውስጥ ገብቶ እንደሄደ ነው። ያው ሬዲዮን ላይ ያለ ላይፉ እናስታውሰዋለን። ስለ አቶ ተገኘ ሞገስ አቦዬም ጥቂት እንነጋገራለን። በአጭሩ ተገኝ እኔ እስካወቅኩ ድረስ ከሺ ዘጠኝ መቶ ስልሳ ስድስት አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጪ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት፣ ያለ ድሎት እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዲሞክራሲ እሴቶች በሀገራችን እግር እንዲተክሉ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር ከሚያውቋቸው አንደበት አብረውን ያምሹ አሁን ወደ መጀመሪያው ቅንብር እንዝለቅ የጎንደር አከራሪ ወንጀለኛ ቡድን አለ በሚል መንግሥት ጎንደር ከተማ ውስጥ በተለያዩ ጊዜዎች በሚወስደው እርምጃ ለሰብአዊ መብቶች መከበር ሲታገሉ የቆዩ ፋኖችን ኢላማ አድርጓል የሚሉ አሉ። በሌላ ወገን ደግሞ የለም በፋኖ ስም ተደራጅተው ከነጋዴው ላይ ገንዘብ የሚወስዱ በዘረፋና ሰዎችን በማገት ያስጨነቁ አሉ፣ መንግሥት በእንዲህ አይነቶቹ ላይ እርምጃ መውሰዱ ተገቢ ነው የሚሉ አሉ። በእውኑ ጎንደር ላይ የሆነው ምንድን ነው? ከንቲባዋስ ምን ይላሉ? ጺዮን ግርማ በተከታዩ ዘገባ ትዳስሰዋለች። መጋቢት አስር ቀን ለመጋቢት 11 አጥቢያ 2012 ዓ.ም ሌሊት በከተማው ከፍተኛ የተኩስ ድምፅ መሰማቱን ተከትሎ ሁለት የተለያዩ አስተያየቶች ሲደመጡ ቆይተዋል። አንደኛው የክልሉ መንግስትና የፌዴራል መከላከያ ሰራዊት ራ ሆነው በከተማው ውስጥ በቡድን የተደራጁ ወንጀለኞች አሉ በሚል ለፍትህና ለእኩልነት ሲታገሉ የነበሩ ፋኖች ላይ እርምጃ ወስዷል የሚል ነው ሁለተኛው ወገን ደግሞ በጎንደር ከተማ ውስጥ የተደራጁ ኃይሎች ካምፕ አቋቁመው እየዘረፉ ነጋዴዎችን እያስጨነቁ ሰዎችን እያገቱ በየቀኑ ምሽት ላይ ከተማ ውስጥ ተኩስ በመክፈት እያሸበሩ የሚገኙ ወጣቶች ነበሩ። መንግስት፣ እርምጃ የወሰደውም በእነሱ ላይ ነው የሚሉ አሉ። እነዚህ ቡድኖች በከተማ ውስጥ ከሚፈጽሙት ወንጀልና በሰዎች ላይ ከሚያደርጉት ጉዳት አንጻር ጉዳት ሊደርስብን ይችላል የሚል ስጋት እንዳላቸው በመግለጽ ስማቸውንና ድምጻቸውን እንዳንጠቀስ የጠየቁን በጎንደር ከተማ ውስጥ በተባለው መልኩ ተደራጅተው በመተማ በኩል የሚገቡ መኪኖችን የሚዘርፉ ከሆቴል ባለቤቶች ላይ ገንዘብ የሚቀሙ ሰዎችን አግተው ከቤተሰቦቻቸው ላይ ገንዘብ የሚቀበሉ ቡድኖች ጉልበታቸውን አጠናክረው በከተማ ውስጥ ረዘም ላሉ ወራት ሲንቀሳቀሱ እንደነበር ይናገራሉ ስሜ እንዳይጠቀስ ያለ አንድ የጎንደር ከተማ ወጣት በጎንደር ከተማ ቀበሌ ስድስት ና ቀበሌ አስራ ስምንት እነዚህ ቡድኖች ሁለት ካምፕ ነበሯቸው መጋቢት አስራ አንድ ቀን በመንግስት ታጣቂዎች ተከቦ ተኩስ የተከፈተው በእነዚህ ካምፖች ላይ ነው ይላል በጎንደር ከተማ ውስጥ ሁለት ካምፕ መስርተው የጦር መሳሪያ ታጥቀው ማለት ነው። ክላሽ ና ብሬን ድረስ የመታጠቅ ድል አግኝተው ነበር ና ታጥቀው ያው ከተማ ውስጥ እንቅስቃሴ ሲያደርግ ነበር። በነበረው ግጭት በተለይ በዚህ በብሔረሰብ ግጭት ላይም እንደ መሳ የመሳተፍ ንትኖችን ተካሂደው ነበረ። ከዛ በኋላ ግን ያው ህገ ህገወጥ ድርጊቶች ነበሩ ሲፈጸሙ ነበሩ። ህገወጥ ድርጊቶች ሲፈጽሙ ነበረ። ያ ማለት ከተማ ውስጥ ላይ ግብር የተጣለበት ያን ማለት ነው፣ እንደ ሁለተኛ መንግስት አክት ማድረግ ነገሮች ተፈጽመዋል። እንግዲህ ያለው ነባራዊ ሁኔታ እስከ መጋቢት አስር የነበረው ነባራዊ ሁኔታ ካምፖ ነገራችን ነው። የቀበሌ ስድስቱ የሰዎች መኖሪያ የነበረ ቤት ነው የግለሰቦች መኖሪያ ተቀምጦ ነው ካምፕ የሆነ የቀበሌ አስራ ስምንት ግን ያው ከመሪዎች አንዱ በስራ ዜ ሳላ እንደ ካምፕ የተጠቀመበት ነው። መቀመጫቸውን በዚህ ካምፕ ውስጥ ያደረጉ የታጠቁት ወጣቶች ከማህበረሰቡ ላይ የሚፈልጉትን ገንዘብ ለማግኘት ያሻቸውን ሲፈጽሙ ቆይተዋል። ያለው ይህ ወጣት መንግስት ይህን ያህል ጊዜ እርምጃ ሳይወስድ መቆየቱን ይወቅሳል። በሌላ በኩል እርምጃ ተወስዷል። ከተማ ውስጥም ከፍተኛ ተኩስ ነበረ፣ ውጥረት ተፈጥሯል። ነገሮች መስመር ከመልቀቃቸውና ሕገወጡ ከህጋዊው ተቀላቅሎ እርምጃ እንዳይወሰድበት ነገሮችን ለማስተካከል ጣልቃ ገብተዋል ከተባሉትና ጉዳዩን ከሁለቱም ወገን ሲያናግሩ ቆይተዋል ከተባሉት የጎንደር ከተማ ነዋሪ ከሆኑት አንድ አዛውንት መካከል አነጋግረናቸው ነበር። በተባሉት ካምፖች ውስጥ በህገወጥ መንገድ መሳሪያ ታጥቀው ሲንቀሳቀሱ የነበሩ ወጣቶች መኖራቸውን ያረጋግጣሉ። በጣም ከባድ መሳሪያ ነው፣ ሰው ስላምን ያለበት በጣም ከፍተኛ የሆነ እንትን ነው። ለነገሩ የተጎዳ ሰው የለም። እነሱም ተበታተኑ፣ ኮይኑ አሉበት። አንድ ካምፕ ነገር ነበራቸው፣ ሁለት ቦታ የሚኖሩበት ቤት ቤትና ካምፕ አካባቢ ነበረ። በዛ ተበታተኑ ቀረ። ከዛ በኋላ ሌሎች ሌሎች ዝም ብሎ ብስ ስናሉ ቻኩስ ምንም ነገር የለም። መንግስትም የማሳደድ ነገር አላደረገም። ምን ባል ግን ሰው ተበታትሎ ስላሉ ከበታተን ሀይል ለመንግስትም ለህብረተሰብም ለሌላም ስጋት ሊሆን ይችላል የሚል ስንገል ግን እስካሁን ምን የጎላ ነገር የለም። ብቻ ተበትኖ አሉ ውጭ ስለሚባል አሁን በዚህ በሽታ ጊዜ ስለ በሽታው ስለ ጤንነታችን ስለደህንነታችን ማሰብ ሲገባ እነዚህ ሰዎች ደግሞ እንዲበታ ስጋት እንዲፈጠር መደረጉ ትክክል አይደለም የሚል አንዳንድ ቅሬታ አለ። በከተማ ውስጥ በመኖሪያ ቤቶች ውስጥ ተቋቁመው ስለነበሩት ካምፖችም ይናገራሉ። እዚም ትዝ ቀበሌ ስድስት ሲቪል ኮርፖሬሽን ነው አካባቢ ያ የሆነ ባዶ ቤት ስለነበረ እሱ ቤት የግለሰብ ነው ነው የሚባለው፣ ግን ለሰው ተደጋጋሚ ያለ ነው መንገድ ይዞት የነበረ ቤት ነው። ለምን አንባል ይችላል። ለጊዜው የነበሩበት አለ። አንደኛው ደግሞ የተወሰኑ ሰዎች የሚኖሩበት በቀበሌ አስራ ስምንት በላይ አንደኛው በቀበሌ ስድስት አካባቢ ነበር። ሁሉም አሁን ተለቋል። ሰዎቹም የለም ከተማ ውስጥ የሆኑ በዙሪያው የሆኑ ሌላው ይህን ጉዳይ አስመልክቶ በማህበራዊ ጉዳይ ላይ አስተያየት የሚሰጠው ቶማስ ጀጃው የተባለ ወጣት መንግስትን ተጠያቂ ያደርጋል። መንግስት ያደራጃቸው ኃይል እንዳለ ነው የሚነገረው። ያ ማለት ምንድን ነው? ፋኖን ለማጠርሽት ፋኖን ወይም ለመበተን አሁን ምንድን ነው ፋኖ ሲጀመር ምን ማለት ነው የሚለውን ለማየት ያክል በእኔ መረዳት ፋኖ ማለት ልቡ ለነፃነት ልቡ የታጠቀ በሙሉ ፋኖ ነው ብዬ ነው ማመት። ያ ኃይል አንደኛው ነፍስ ያነሳ፣ አንደኛው ብር ያነሳም ሁሉም ፋኖ ነው ከዚህ በፊት አስር የነበሩትን ሁላቸውም ብር በብር እንቅስቃሴ ያደርጉ የነበሩ ሀይሎች በሙሉ ለእኔ ፋኖ ናቸው። ከእንደገና ነፍስ አንስተው በር አያገቡትም፣ ፋኖ ናቸው እነሱ ያነሳውን ሀይል መንግስት በራሱ መንገድ ለእኔ የፖለቲካ ዓላማ አይመቹኝም፣ አይደግፉኝም፣ ከጎኔ አይቆሙም ብሎ ያመናቸው ምንድን ነው በዛ ደረጃ የፈረጃቸው ስለሆኑ እነሱን ለማጠልሸት መጀመሪያ ከህዝብ ለመነጠል ሆን ብሎ በተቀናጀ እና በተደራጀ መልኩ ራሱ ስፖንሰሪ የሆነ ያደራጃቸው ሀይል አለ ብዬ አምናለሁ። የጎንደር ከተማ ምክትል ከንቲባ ኢንጂነር ማስተዋል ስዩም በበኩላቸው እነዚህ ህገ ወጥ ድርጊት ሲፈጽሙ የነበሩና በፋኖ ስም ተደራጅተው ሰዎችን ሲያሸብሩ የቆዩት የህገ ወጥ ድርጊት ፈጻሚዎች የፋኖን አንድ በመቶ አይሞሉም። እነርሱም ቢሆኑ ወደ ህጋዊ መንገድ ገብተው ህይወታቸውን በሰላም እንዲመሩ በመንግስት በኩል ብዙ ጥረት ተደርጓል። ነገር ግን ከአቅም በላይ ወደ ሆነ ሁኔታ ሲሻገር በህብረተሰቡ ጥያቄ ነው ወደ እርምጃ የተገባው ይላሉ። መጋቢት አስር የተፈጠረውንም ያስረዳሉ። ራሳቸውን እንደ ሳም የሚቆጥሩ ልጆች አሉ። እነዚ ውስጥም መልካም የሚሰሩ ልጆች አሉ። በጣም ደግሞ በዚህ በህገወጥ ተግባር ህገወጥ ቤት ወረራ ህገወጥ አሁን ከተማ ውስጥ ህገወጥ ቤት ወረራ ነው የመሬት ወረራ ነው የተሳተፉ ህገወጥ ነጋዴውን ግብር አምጡ እያሉ የሚጠይቁ ከተማ ውስጥ ካምፕ ከፍቶ የሚንቀሳቀሱ ልጆች አሉ። ስለዚህኛ ከድርጊታቸው እንድትቆጠቡ ብለን ለረዥም ጊዜ ድስከት አድርገናል። በመግባባት ወይም ነበር። በኋላ የመጨረሻው ቀን መጋቢት ስር ቀን የተከሰተው ልጆቹ ከተማ ውስጥ በተለምዶ ፎጣ ለባሽ የሚባሉ አስር አስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ባለው ከተማ ውስጥ ሰልፍ አደረጉ። ምን ሰልፉም እኛ እውቅናም የለንም፣ ምን እንደሚሉም አናውቅም። ሰልፉ እየጎላ መጣና ቢሮ መደብደብ ጀመሩ። መኪና ላይ ድንጋይ ኖሮት ሲጀምሩ እኛ እንደ ህገ ተቆጣጠሪ አካል ይህን ሰልፍ መበተን ነበረብን። በተን ከዛ በኋላ ጸጥታው የከተማ ሁኔታ ሊቀየር ይችላል በሚል ያው የጸጥታ መዋቅሩ ስምሪት ማድረግ ጀመረ። ፓትሮል አድርጎ ከተማው እዚህ ረብሻ እንዲወጣ ምንም ምክንያት የሌለው ሰልፍ ስለነበር ያም በምናደርግበት ሰዓት እነዚህ ግሩፖች የቀጥታ ኃይሉን መኪና ላይ እንዳለ መቱ መቱና የተወሰነ ገደሉ፣ ደግሞ የተወሰኑ አቆሰሉ። ካምፕ ስላላቸው እነዚህ ሰዎች በእርግጥ ካምፕ ከተማ ውስጥ መመስረትም ራሱን የቻለ አንድ ሌላ አጀንዳ ሆነ። ይህን ድርጊት የፈጸሙ ሰዎች በቀጥታ ለህዝብ እንዳስተቀርቡ በሚል ጥያቄ ስናነሳ ተኩሱ የጀመሩት እነሱ ናቸው፣ ብሬን መተኮስ ምናምን መተኮስ የጀመሩት እነሱ ናቸው። እዛም በኋላ ብዙ ከዛ በላይ ብዙ ሰው መጎዳት የለበትም፣ ብዙ ሰው መሞት የለበትም። እኛም ወር ከተማውን ወደ አላስፈላጊ ነገር እስከመጥቀት ብለን ነገሮቹ በዛ ደረጃ እንዲያልቁ አድርገናል። እንግዲህ የነበረው ሂደት ይሄ ነው። አሁን እኛ ከፋኖ ጋር ተሳላነት። ለፋኖ በትክክል እውነተኛው ፋኖ ድንገር የሚያደርገውን እኛም በፋኖነት ደረጃ ሁሉም ሰው ለአማራ ክልል ፋኖ ነው ችግር ሲመጣ ታጥቆ የሚነሳ ነው። ያ አያጣለም ባይ ደፊኒሽን አያጣለም። አሁን ሽን ፕሮፖዛል ይዘን ስንቀር ሰርቶ ማይበላ ሌባ ግሩፕ አለ፣ የተደበቀ ግሩፕ አለ። ያ ግሩፕ ሰርቶ መብላት ስላልቻለ ፕሮፖዛል አክሴት ለማድረግ ባለማድረግ ካለ መስበገድ እንደሚወራ ከፋኖ ጋር አልተጣላንም። አሁንም እየሰራ ነው። ወደራዊ ሰው ሀገራቸው እንዲያገለግሉ በኢኮኖሚ እንዲጠቀሙ ነው እየሰራ ነው ስል ነው። እነዚህ ግሩፖች ግን በጣም መስም በጣም ነገሩን በጣም በኩል የጎንደር ከተማ የጸጥታ ምክር ቤት ትላንት ባወጣው መግለጫ በቡድን ተደራጅተው ሕገ ወጥ ተግባር ሲፈጽሙ ነበሩ ያላቸውን ሰባ ሰባት ግለሰቦች በቁጥጥር ስር መዋሉን አስታውቋል። አድማጮች፣ የእኛ ዘገባ አልተጠናቀቀም። በጎንደር ከተማ ተደራጅተው ነበር በተባሉት ቡድኖች ተፈጸሙ ከተባሉት ወንጀሎች ውስጥ የተወሰኑትን ለመፈተሽ ሞክረናል። በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የኢትዮጵያ ፖለቲካ ጤና በኢዜማ መሪ ምርመራ ከኢዜማ መሪ ፕሮፌሰር ብርሃኑ ነጋ ጋር ሰሞኑን የጀመርነው ውይይት ይቀጥላል። እጅግ ባየለው የኮቪድ-19 ወረርሽኝ ንግግር ምክንያት አቆይተነው ነበር። ፕሮፌሰር ብርሃኑ በቀደመው ውይይታችን ስለ ኮሮና ቫይረስ ዓለም አቀፍ ወረርሽኝና ስለ ህዳሴ ግድብ በሁለቱም ጉዳዮች ላይ የራሳቸውን ፓርቲ ጨምሮ በተለያዩ ጎራዎች የቆሙ የፖለቲካ ኃይሎች ስላሏቸው አቋሞችና ሊኖራቸው ይገባል ስለሚሉት ድርሻ ተናግረዋል። ሁለቱም ጉዳዮች መንግስት ተቃዋሚ ሳይባል የሀገር የደህንነትና የሉዓላዊነት ናቸው ብለዋል። የወቅቱን የኢትዮጵያ የፖለቲካ አየርና የመንግስቱንም ጤና ፈትሸዋል። አንድ ሁለት ሳምንታትን ብንሻገርም ፕሮፌሰር ብርሃኑ ጠቃሚ ሀሳቦችን አካፍለዋልና ካቆምንበት እንቀጥላለን እርሶ። ለጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ከምል ዶክተር አብይ ልበል። ምክንያቱም የዛሬ ሁለት ዓመት አካባቢ እርሳቸው ገና ሙሉ በሙሉ ስልጣኑን ሳይቆጣጠሩ ስልጣኑን ሳይዙ የአብይ አስተዳደር የሚባል መንግስት ሳይመሰርቱ እርሶ ገና ሆኖ ሳለ የእኔ ቃል አይደለም፣ በትምህርት ተጠቅስ ነው ይህንን የምናገረውና ድጋፉን ሲገልጹ የነበረው ከዚያን ጊዜ ጀምሮ ነው። ሰሞኑን በሚሰጧቸው አንዳንድ ሀሳቦች በየክፍተቱ በየስንጥቁ እየሾለኩ የሚወጡ አንዳንድ በዚህ መንግስት ላይ እርስዎ ያለዎትን አመለካከት አልፎ አልፎ እንዶ በጭላንጭል የሚያሳዩ ሀሳቦች አሉና ያን ጊዜ ይሰጡ የነበረው ድጋፍ ለጠቅላይ ሚኒስትር አብይ አህመድ አሁንም እንዳለ ነው ወይስ ጥርጣሬ አለዎት በዚህ አስተዳደር ላይ? በመጀመሪያ ያኔም ቢሆን የለውጡን ሂደት ደት ሲሰራ የነበረ የመንግስት ተቋም በአንድ ጊዜ ተገልብጦ ሁሉ ነገር ሰላማዊና ንጹህ የመወዳደሪያ እንትን ይፈጥራል የሚል ቅዠት አልነበረንም። አስቸጋሪ ሂደት እንደሚሆን፣ በዚህ አስቸጋሪ ሂደት ውስጥ ስህተቶች እንደሚፈጠሩ፣ እነኝህ ስህተቶች እየታረሙ መሄድ እንዳለባቸው። ዴሞክራሲያዊ ስርዓት መመስረት እኮ ምናልባት በጣም ከባዱ ስራ ነው። እኔ ብዙ ጊዜ የምናገረው አለ ሀገራችን ውስጥ ስብሰባዎች በሚደረጉ ጊዜ እነ ፈረንሳይ እኮ መቶ አመት ፈጅቶባቸዋል ዴሞክራሲያዊ አብዮት ከጀመሩበት ጊዜ ጀምሮ የተረጋጋ ዴሞክራሲያዊ ስርዓት ለመስጠር ሶ እንደዚህ ቀላል ይሆናል የሚል ቅዠት አልነበረንም። ድጋፋችን፣ እምነታችሁ ያ ከሆነ እውነተኛ ዴሞክራሲያዊ ስርዓት እንዲመጣ ከሆነ ፍላጎታችሁ ከእናንተ ጋር ነን። በፖለቲካ ሀሳብ ልንለያይ እንችላለን። እነኛን ልዩነቶቻችንን ለህዝብ አቅርበን ተከራክረን እኛ በዚህ እንለያያለን፣ ዜርፎር እኛን ምረጡን እነሱን አትምረጡ ልንል እንችላለን። ግን ስርዓቱ እንዲፈጠር እምነቱ ካላችሁ ያን ስርዓት ለመፍጠር በሚደረገው ሂደት የሚመጡ እንቅፋቶችን ለመጥረግ እንተባበራለን። ይሄ ቢኮዝ ያ ስርዓት መጀመሪያ መኖር አለበት። የፖለቲካ የሚባለው ነገር እንዲኖር አገር መኖር አለበት። ፖለቲካ የሚባለው የሰለጠነ ፖለቲካ እንዲካሄድ ሰላም መኖር አለበት። እነኝን ነገሮች በመስጠት ሂደት እንተባበራለን በሚል ነው። ያ ፕሪንሲፕል ነው። ከበፊቱ ጀምሮ ይዘን የመጣ ነው። አሁንም ያለን ይህንን በቅርብ ጊዜ ያቀረብኩትን ጋዜጣዊ መግለጫ በሚመለከት ከሆነ ያልከው ሁል ጊዜ በሰው ልጅ የስልጣኔ ሂደት ታሪክ በአንድ በኩል ስርአት አልበኝነት ይሄ ቅድም ያልኩት አይነት ሁሉም በየጎጡ ተከፋፍሎ ከመንጃ ይዞ የሚታኮስበትና የሚተላለቅበት ነገር እንዳይኖር ያስቆመው መንግስት የሚባለው ጠንካራ ተቋም መፈጠሩ ነው። መንግስት ኢዝ ኢምፖርታንት። የሰለጠነ ህይወት እንድንኖር ከፈለግን መንግስት ማለት በጣም አስፈላጊ ተቋም ነው። ይሄ መንግስት ግን ዝም ብለህ ከለቀቅከው መስመሩን ደግሞ ስቶ መንግስት ህዝብን የሚበድል መንግስት ህዝብን የሚረግጥ ሊሆን ይችላል። ያን ደግሞ በታሪክ በሰፊው ያየ ዴሞክራሲያዊ ስርዓት እንፍጠር ማለት በእነኚህ በሁለቱ መካከል ያለች ቀጭን መንገድ መሄድ ነው። አስቸጋሪ ነች። እና መንግስት ስልጣን ላይ ያሉ ሀይሎች ካልተጠነቀቁና ከዚህ በፊት የለመዱት አይነት በተለይ እንደኛ አይነት በሪፎርም ሂደት ላይ በፊት የነበሩት ሀይሎች አሁንም በስልጣን ላይ ባሉበት ሂደት ላይ እያለፉ ማህበረሰቡን ሊረግጡ የሚችሉ የጨዋታ ሜዳውን ሊያበላሹ፣ ሊያሰናክሉ የሚችሉ ነገሮች ሲያደርጉ ግን አይ ይሄን ነገር አታርጉ፣ ይሄ ትክክል አለ ቢኮዝ ወደ መጥፎ ቦታ ይመራናል እያሉ መገሰጽና መምከር ግዴታችን ነው እና ያደረግነውም ይሄንን ነው። ይሄንን ለፐብሊኩ በአጠቃላይ የተናገር ነው፣ ፐብሊኩን መጠንቀቅ ስላለበት ነው። ፐብሊኩ ውስጥ ያሉ የተለያዩ ሀይሎች፣ ቅድም ያልኳቸው ምሁራኑ፣ ሲቪክ ማህበረሰብ ሁሉ ይሄ ኃላፊነት እንዳለበት እንዲያውቅ ነው። ባለፈው ጊዜ በዚህ ከገንዘብ ማሰባሰብ ጋር ምናምን በተያያዘ የሰሯቸውን ስራዎች ስናይ ኖ ነው ይሄ የድሮውን በፊት ኢህአዴግ ሲሄድበት የነበረውን አይነት ሂደት ነው እየተሄደ ያለው። ተጠንቀቁ እዚህ ላይ ይሄ ነገር አደጋ አለው የሚለውን ለማሳየት ነው። ከዛ ውጪ ዴሞክራሲያዊ ስርዓት ለመፍጠር እስከ ወሰኑ ድረስ እና በዛ መንገድ እስከሚሄዱ ድረስ ያንን ስርዓት እስከ መፍጠር የሚወስድ ድጋፍ ሁላችንም ማድረግ አለብን ብለን እናምናለን። ከዛ ወጥተው ግን ያንን የዴሞክራሲያዊ ስርዓት የመጫወቻ ሜዳ የሚያዛባ ነገር ከሰሩ ኢንከመንቶች ታውቃለ፣ በስልጣን ላይ ያሉ ሀይሎች ኢብን ዴሞክራሲያዊ ሀገሮች ውስጥ ሁሌ ያንን አንዳንዴ እየረገጡ የሚያልፉት ነገር አለ እንደኛ ደግሞ አዲስ ስለሚሆን ሁሉም ሴንሲቲቭ ስለሚሆን በዚህ ላይ ጥንቃቄ ያድርጉ ለማለት ለመምከር ነው እያደረግ ነው። ይህንን እንቀጥላለን። ስህተት በምናይ ጊዜ ስህተቱን እናግራቸዋለን። ይሄ ግን እነሱን ለመጣል ለማዳከም፣ ለምናምን ሳይሆን ይሄ በጋራን መሰረት የምንለውን ዴሞክራሲያዊ ስርዓት በተለመደ አካሄድ በመሄድ እንዳያበላሹት ለመንገርም ነው። ለመሆኑ መንግስት አደብ ማስገዛት አለበት ሲሉ ምን ማለት ሆነው ፕሮፌሰር? ከጨዋታው ህግ፣ የተቀመጠው የጨዋታ ህግ ዴሞክራሲያዊ ስርዓት ለመፍጠር በተደረገው ስምምነት መሰረት ያለ የጨዋታ ህግ ማክበር ማለት፣ ያንን ላላከበረ ከዚህ ውጭ መሄድ እንደማይችል ሊያስቆመው የሚችለው መንግስት ነው። ምን አድርጎ ያስቆመው የሚል ሀሳብ አሉት። እርስዎ መንግስት ቢሆኑ፣ ለምሳሌ ስብሰባ ሲደረግ፣ ስብሰባ ለመረበሽ የሚሞክር እንትን ሀይል ካለ የመንግስት የጸጥታ ሀይሎች እንደነዚህ የሚበጠብጡ ኃይሎች ማስቆም አለባቸው። ምንም ምንም ይሄ ጥያቄ የለውም በጉልበት ሰዎችን ኢንቲሚዴት እናደርጋለን ብሎ የሚንቀሳቀስ አካል ካለ ያንን አትችልም ብሎ አደብ እንዲገዛ በመንግስት የጸጥታ ኃይሎች በኩል እርምጃ መውሰድ አለበት። ከጸጥታም አልፎ አንዳንድ ይብን በምርጫ ቦርድ በኩል የፖለቲካ ኃይሎች የምርጫ እንቅስቃሴ በሚያደርጉበት ጊዜ ከመስመር የወጣና የጨዋታ ህግ ብሎ ራሱ ምርጫ ቦርድ ያስቀመጠው አለ። ከዛ ውጭ ሲንቀሳቀሱ ካየዘን ምርጫ ቦርድ ማስቆም፣ አስፈላጊ ከሆነም ከውድድሩ መሰረዝ አለበት። እነኚህ የትም ሀገር የሚደረጉ ነገሮች ናቸው። ዴሞክራሲያዊ ስርዓት የጨዋታ ህግ አለው። በዛ ጨዋታ ህግ መሰረት ነው ሁሉም መጫወት ያለበት። ከዛ ውጪ አልጨዋትም በዛ ህግ አልጨዋትም የሚል ካለ ን የጨዋታ ህጉን አልተቀበለም። ዜን እዛ ጨዋታ ውስጥ ሊገባ አይችልም። ይህ እኮ እግር ኳስ ሜዳ ገብተ ልጨዋት ብለ ገብተ ሽጉጥ ይዘ ተቃራኒ ተርሲኒ በመጣበት ቁጥር በሽጉጥ እየመጣ ምትሄድ ከሆነ እግር ኳስ ጨዋታ አይደለም። የጨዋታ ህጉን አፍሰዋል ዘን ቀይ ካርድ ሰጥቶ ያባራል። አለም እንዲህ ምንም አይነት በሽጉጥ እሺ። የብልጽግና ፓርቲ ካድሬዎች ፕሮፌሰር ብርሃኑ ያሳድዱናል፣ ያስሩናል፣ የመንግስት አገልግሎት በአመሳሶ እየሰጡ ናቸው፣ የመንግስት ንብረት መኪኖች፣ ቢሮ፣ የጽህፈት ቁሳቁስና ሌላም ሁሉ ለፓርቲ ጉዳይ እየተጠቀሙ ናቸው እያሉ የሚከሱ ተቃዋሚዎች እየተሰሙ ናቸው። በተለይ ኦሮሚያ ውስጥ፣ ሶማሌ ክልል ውስጥ እና ሌሎችን ቦታዎች ላይ ይሰማሉ። እርሶ ይህንን ክስ ይጋራሉ ወይም የእርሶ ፓርቲ ይጋራል ወይስ ታዩበት መንገድ አላችሁ? አመሰግናለሁ ፕሮፌሰር። ይቀጥላል ንግግራችን። ሙሉ ውይይት በነገራችን ላይ በዌብሳይታችን እና በፌስቡክ ገጻችን ላይ ይገኛል። ሰው የበዛበት ቦታ አይግቡ፣ አይቀላቀሉ። ራሱን ይነጥሉ። አፍና አፍንጫውን ይሸፍኑ። ፊትዎን አይነካኩ። ይንቁ ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። በተከታዮቹ ዘገባዎች በየማኅበረሰባቸው የነቃ ተሳትፎ ከነበራቸውና ሰሞኑን ካለፉ ኢትዮጵያውያን ሁለቱን ባጭር ባጭሩ እናስባለን። አትላንታ ጆርጂያ የሚገኘው የአድማስ ራዲዮ ባለቤት እንዲሁም አዘጋጅና አቅራቢ ቴዎድሮስ ዳኘ መጋቢት 24 አረፈ። በራዲዮው ለ20 ዓመታት ከማገልገሉ በተጨማሪ ድንቅ የሚባል መጽሔቱን ማዘጋጅ ነበር። ቴዎድሮስ በብዙ ማኅበራዊ አገልግሎቶች ላይም ሲሳተፍ ቆይቷል። ጺዮን ግርማ ባለቤቱንና ጓደኞቹን አነጋግራ ተከታዩን አጠናቅራለች። ሁለት ዓመታት በፊት መኖሪያውን ከአዲስ አበባ ወደ ዩናይትድ ስቴትስ አትላንታ ከተማ ያደረገው ቴድሮስ ኃይሌ ዳንኤል ቴዲ ድንቅ የሚል ቅጽል ስም ያለው መጠሪያን አግኝቶ ነበር። ድንቅ ለከተማው ነዋሪዎች መረጃዎችንና ማስታወቂያዎችን አጣምሮ በነፃ የሚሰራጭና በእርሱ የሚዘጋጅ መጽሔት ነው። ከ14 ዓመት በፊት የጀመረው አድማስ የተሰኘው የማህበረሰብ ሬዲዮ ደግሞ ቆይቶ ቴዲ አድማስ የተሰኘ ሌላ ስም አስወጣለት። አትላንታን የረገጠ ቴዲ ድንቅና ቴዲ አድማስን ለማወቅ ጊዜ አይወስድበትም። በተለይ ማህበራዊ ጉዳዮች በከተማው በተሰናዱበት ቦታ ሁሉ ቴዲ ነበር። በአትላንታ ከተማ ነዋሪ የሆነው ዳዊት ከበደ ወየሳ ይህን ዘወትር ቅዳሜ ከሰዓት በኋላ በአትላንታ ከተማ የሚሰራጨውን አድማስ ሬዲዮ አብረውት ከጀመሩት ሰዎች አንዱ ነው። ትውውቃችን ከሀያ አምስት ዓመታት በፊት አዲስ አበባ ውስጥ ሲሆን ዩናይትድ ስቴትስ ስንመጣ ደግሞ በድጋሚ ባልንጀሮች ሆነን ይላል። ኦሃዮ ያለውኝ የህብረት ድምፅ የሚል መጽሄት ነበረኝ። ቴሌቪዥኑ ደግሞ ድንቅ የሚል ነበረው። የስራ አንድነት ስለነበረ በዚህ በፕሬሱ ላይ አንድ ላይ ለመስራት የተነጋገርን ተባበር ነበር። እኔ ወደ አትላንታ ሞግ እስከማረግ ድረስ አትላንታ ከመጣሁ በኋላ አድማስ ሬዲዮን አብረን ጀመርን አብረ መሰረትን። ሌሎችም ሰዎች እያስገባን ዳሚል፣ አስቅድ መንግስቴ፣ መልካም ድርስሞር ቀብሮ መሰረት ጀመሩ። እንደዚህ እያለን በዛ ነው በተለየ ስራ ግኝታችን ጀምረ። የድንቅ መጽሄትና የአድማስ ራዲዮ ባለቤትና አዘጋጅ ቴድሮስ ኃይሌ አዲስ አበባ ከተማ ቂርቆስ ክፍለ ከተማ እንደ አውሮፓውያን አቆጣጠር በመጋቢት አስራ ዘጠኝ ሰባ ሶስት አመተ ምህረት ነው የተወለደው። የመጀመሪያና ሁለተኛ ትምህርቱን በወንድማማችና ሽመልስ ሀብቴ አጠናቆ በንግድ ስራ ኮሌጅም በሴክሬታሪያል ሳይንስ ተመርቋል። በመሀድ ውስጥ በወጣቶች ማዕከል ተሳትፏል። ኢሰመጉ ደግሞ የመስራቹ የፕሮፌሰር መስፍን ወልደማርያም ልዩ ጸሐፊ እንደነበር በህይወት ታሪኩ ላይ ተካቷል። ቴዲ ቅዳሜ መጋቢት 19 2012 ዓ.ም የቅዳሜ ከሰዓት ፕሮግራሙን ከስቱዲዮ እያስተላለፈ በገጠመ ህመም ድንገት ወደቀ። የአስር አመቷ ዓመቷ ከያኪ ቴድሮስ እና የስድስት ዓመቱ አልአዛር ቴድሮስ ሁለት ልጆቹ እናት እና የትዳር አጋሩ ወይዘሮ ራሄል ካሳ ባለቤቴን ለዚህ የሚያደርሰው ህመም አልነበረውም ትላለች። ይሄን ያህል ለዚህ የሚያደርሰ አይነት ህመም አልነበረውም። ረጅሙን ጊዜ ጉንፋን እንኳን አሞት እንደዚህ ባሰ ብሎ የማያውቅ ልጅ ነው። ግን ከሁለት ወር በፊት ትንሽ አሞት ነበረ። ግን ከዛ በኋላ ተሽሎት ገና ሆኖ እንደውም እሱ ሀሳቡ በሙላ የሚያስበው ስለዚህ በሽታ ስለ ኮሮና ቫይረስ ኢትዮጵያ ምን ይሆናሉ? ይለኛል። እንደዚህ ነው ይለኛል እና በጭራሽ ሀሳቡም ምንም ብለድ ፕሬዠሩም ጥሩ ነበር። ማታ ለክቶ በጣም ጤነኛ ነበረ። በቃ ከልጆቹ ጋር ኳስ በዛ ሳምንት ኳስ ሁላ ወጥቶ የተጫወተ ሰው በጣም ጤነኛ ነበር። የሆነ አንዳንዴ ዝም ብሎ አቅለሸለሸኝ ነገር የሆነ ነገር ሲለኝ፣ አንተ ግን የኮሮና ቫይረስ አስጨንቆሃል መሰለኝ ምንድነው ኢትዮጵያ ኢትዮጵያ እያልክ እንትን ታደርጋለህ ለእኛ እንደውም በጣም እያሰበልን ቪታሚን ምናምን ዋጡ ምናምን እያለ ትንሽ እንደ ማሰብ ጀመርክ እንደ ምናምን እለው ነበረ እንጂ የተለየ ህመም ምንም ምንም አልታይበትም። አርብ ምሽት ቤተሰቡ በተለየ እና ደስ በሚል ሁኔታ የጋራ ነገሮችን በጋራ ሲያከናውን ማምሸቱን የምታስታውሰው ወይዘሮ ራሄል ቅዳሜ ጠዋትም ከመለያየታቸው በፊት ቀለል ባለ እና በፈገግታ በታጀበ ጨዋታ በተሞላበት ሁኔታ በቃ ማታ እንገናኝ ተባብለው መለያየታቸውን ታስታውሳለች። የመጨረሻው ቀን በጣም ልዩ ነበረ። ከማተዋ ቀን ጀመረ ከልጆቻችን ጋር አብረን ተከታትለን ወተን። ብዙ ጊዜ ለየብቻችን ነው የምናደርገው፣ ጸሎት ግን አብረን ነው። ሀብታችንም ጸሎት ያደረግነውም ጠዋትም እንዳልኩሽ ቁርስ ሰርቶ የሚወደውን ብዙ ጊዜ አልጋ ማንጠፍ፣ ቤት ማስተካከል ይወዳልና አልቃሆነ አንጥፎ ቁርሳችንን በአባንተን የምትሰራው ምናም ተብሎ ቁርስ ሰርቶ ከዛም እኔ ተከትየው ነበር የወጣሁት እና ልብሱ ይሄ ያምራል አያምርም? ተባብለን እና በቃ በጣም የሚገርም አሳልፈን ነው ከዛ ይሄኛውን እንደዚህ ነው ይሄኛው ስለሚያምንረው ብሎኝ ውስጥ ገብቶ እንደሄደ ነው። ያው ሬዲዮን ላይ ያለ ላይፉ ኢንተርቪውች በተቀሳታይ ኢንተርቪው ያደረግ ነበረ። ከዛ በኋላ ግን ትንሽዬ በመሀል ቤት ውስጥ ሆኜ ሌላ ነገር እያረኩ ነው መሰለኝ። ትንሽ ፕሮግራማ ትንሽ አለፈች እና ዞር ስልህቴ ምንድነው ሬዲዮን እኮ እንትን ሆነ ሙዚቃ ብቻ ሆነ ስትለኝ አሁንም ስሰማ ይሆናል እና ቴክስት አረኩ ከዛም ቆየውኝ እና አሁንም ደገምኩ። ምንም ነገር አይመለስም። ግን ብዙ ጊዜ ሳተርዴ ምናምን እህቶቼ ጋር ስለሚሄድ እዛ እየሄድኩ ነበር። የሆነ እቃ፣ ምግብ ምናምን ሰራር ይችላቸው። ከዛ ጓደኞቹ ደውለው ለእህቶች ነግረዋቸዋል። ገና አልገባውም ነበረ። በር ላይ መሆኝ ደውዬለት ነበረ፣ ግን ምንም ሳይመልስልኝ ፈጣሪ ሆይ በሰላም ያርገው ብቻ ምናምን ብዬ ገባው። ያው በዛ አጋጣሚ ነው ቴሊኮ፣ እንደዚህ ስትለኝ ማመን ያቃተኝ በቃ ደወልን። ምንም የሚመልስም አልነበረም። ፒድሞታክ ቤት እንደተወሰደ ሰማውን። ያው ምንም አይነት ነገር እንደማይሰማ ነው ያወቅኩት። ከዚያም ቴዲ ህይወቱ እስካለፈበት ቀን ድረስ ለተከታታይ ቀናት ሆስፒታል ተኝቶ ከፍተኛ ቀዶ ሕክምናን ጨምሮ ህይወቱን ለማትረፍ ብዙ ጥረቶች እንደተደረጉ የምትናገረው ባለቤቱ ራሄል ህመሙ ምን እንደነበር የታወቀው እንኳን ቀዶ ጥገናው ከተደረገለት ሐኪም ከተረዱ በኋላ እንደሆነ ታስታውሳለች። አይነቱ ብሬን አኖሪዝም ይሉታል። ያ ነው ለዚህ ያህል ለሞት ያህል ያደረሰው ስራ ላይ ያለን ኮንሽስ የሆነበት የወደቀበት ምክንያት በዛ ምክንያት ነው ወይ ብለድ ፕሬዠር አይደለም ሁሌም እንደሚባለው ስትሮክ ምናምን አይደለም ሰው እንዲያውቀው ነው ገባሽ ለሌላም ጊዜ ያው የሚማርበት ነገር ነው እራሱን ራስ አመመኝ ተብሎ ዝም ብሎ ትንሽ ጊዜ ሲያምሽ ቡና ነው ምንድን ነው እያለን እናልፋለን፣ አይደል? እንደዛ መደረግ የለበትም። ለወደፊት ገ ከቴዲ የሆነ ነገር መማር አለበት። በዛ ወቅት በብለስ ትሬር ምክንያት የገባ ቀን ነግሯታል። ራሴን ነው የሚያመኝ ሲላል ልብህ ልብህ እየተባለ ነው የታየውና ልቡ ደህና ነው። በቃ ደህና ነው ይውጣ ነው የተባለው። ግን መሆን ያለበት በዛ ሰዓት ወይ እስካን ቢደረግ ወይ ኤም አር አይ ቢታይ ምናምን ይህና አልሳይደርስ ወይ ሰርጀሪው ጥሩ ይሆንና እግዚአብሔር ካለ ይተርፋል። በፊት አላወቀውም አላወቀውም በፊት አላወቀውም። ይህ ሰርጀሪውን ያደረገው ዶክተር በምንድን ነው ኬዙ ያው ብለድ ፕሬዠር ነው ወይ ብዬ ነበር እኔም ራሱ። ያው ሁላችን ሁሉም ሰው እንደሚለው ያው ስትወድቂ ምናምን ይባላለን። ብሬን ውስጥ ደም ሲፈስ እንደሱ የሚባል ነገር ስላለ እንደዛ ጠብቄ ነበር፣ እየጠየኩት እየሰማሁ ያለሁት ኛና ዶክተሮችም ነበሩ አጠገቤ። ግን እሱ ያለው እንደሱ አይደለም በሽታ ይሄ ነው ብለው። ሁለተኛም ያለፈ በሕይወት ካለፈም በኋላም ቁጭ አድርገውም ስክሪን እያሳዩኝ እየገለጹልኝ ይሄ ነው። ነሱ የለንም አናቀውም ብዙም የሚታወቅ በሽታ አይደለም። ከህክምናው በተጨማሪ በአትላንታ ከተማ የሚገኙ የሁሉም እምነት ተከታይ ኢትዮጵያውያኖች የቴሌ ኮንፈረንስ እያካሄዱ ጸሎት ሲያደርጉለት ቢቆዩም ጥቅምት 23 ቀን ሌሊት ለጥቅምት 24 አጥቢያ ማለት ነው እርሷ የሃይማኖት አባቶችን ይዛ ከሆስፒታሉ ከገባች በኋላ ህይወቱ ማለፉ እንደተነገራት ገልጻለች። ቴዲ ብዙ ነገር ነው ያጎደለብን ትላለች። ያለችውን ታይም አብቃቅቶ ከልጆቹ ጋር ባለችው ሙመት ሁሌ ሲጫወት ነው የሚገኘው። ብዙ ጊዜ እና ለሙሉ ቤተሰቡ ለእኔም ይሁን ያለውን ሰዓት አብቃብቶ በጣም ጥሩ ጊዜ ጥሩ አባት እና ጥሩ ትዳር ጓደኛ ነው። በቃ ቴዲ ማለት ልዩ ነው። ለእኔ እሱን ማጣት ከባድ ነው። ለ ለእኔ ቤተሰቦች፣ ለወንድሞቹ፣ ለእኔ ቤተሰቦች ምናገር የሚያቅተኛል። በቃ ቃላቶች በሙሉ ያሉኝ ላይ አይመስለኝም። በጣም ነው የሚወዳቸው እነሱም በጣም በቃ አክብረውት፣ ተወንድሞቹም እዛም ያሉት እነሱም እንደዛ አይ ቲንክ እኔ እንጃ ከተፈጥሮም ይሁን አላውቅም። ለእኔ ቴዲ ታዛዤ ነው፣ ለእኔ ሁሉን ሰሜ ነው፣ ወንድሜም ነው። በቃ እኔ እንጃ ብዙ ነገር እንዴት ልልሽ የምችለው እዚህ ጋር ሂዴ አርግ ብለው ምንም ነገር ሳይገድበው ለማንም መሆንም ይሆናል። ለልጆችም፣ ለራሴም እንደ ወንድሜም ነው። ለልጆችም በጣም መሆን የሚችለውን ያህል የሚሆን ጥሩ አባት፣ ጥሩ አባታቸው ነው ያጡት። የቴዲን ከዚህ ዓለም በሞት የመለየትን መርዶ መስማት ለልጆቹ ከባድ እንደሆነባቸውም ትናገራለች ወይዘሮ ራሄል ትልቋ ያው በጣም ነው የከበዳት ግን የሚያናግራት ሰው ካውንስሊንግ ነግሬ እነሱ መጥተው አናገሯት ወዲያው ወዲያው አልነገሯትም ለጭንቅላቷም ጥሩ ስላልነበረ መጀመሪያም አሞታል እያታለሁ በወቅቱ ግን በጣም አስጊ ነው ምናምን በደንቡ አባትሽ በጣም አሞታል ብዬ የተነገረት። በንጋታው ከእንደገና ነው የተነገራት። ትንሹም እሱ ብዙም አላወቅም ነበር። አሁን ግን ያው ጥያቄ በጥያቄ ሆኗል። አባቱ እሱ የሚያውቀው አባቱ በጤና ተጫውቶ አግኝቶ ደስተኛ ሆነው ስለሸኙት ለምን ባባ አዩካ ምቴክስ ማድረጉላ ጀምሯል። ቴሌቪዥን ፕሮግራም አዘጋጁ ሰይፉ ፋንታ አሁን የቴዲ የቅርብ ጓደኛ ነው። የቴዲ ድንገተኛ ሕልፈት ከእጅግ አስደንጋጭ ዜናዎች አንዱ እንደሆነበት ይናገራል። ሰው እንኳን ከአትላንታ መጣሁ ወይ አትላንታ ነው የምኖረው ሲለኝ መጀመሪያ የምጠይቀው ቴዲ ድንቅን ታውቀዋለህ ወይ ነው። በጣም የሚገርምሽ በጣም የሚጥር በጣም ለማወቅ እና ለማሳወቅ የሚጓጓ አይነት ሰው ነው እና ቴዲና እኔ ስንተዋወቅ አንድ አስራ ሁለት ዓመት ይሆነናል። የተዋወቅ ነው በዳዊት ከበደ ወይየሳ አማካኝነት አትላንታ ስለሚኖር እሱን ያስተዋወቀን። ከዛ በኋላ በቃ በተለይ መረጃ ሲፈልግ አዲስ አበባ እኔ ስልክም ሆነ አንዳንዱ መረጃዎች ሰጠዋለሁ። የውጭም ነገር ካለ እሱ ይሰጠኛል። በተለይ አትላንታ የነበረው የኢትዮጵያውያን የእግር ኳስ ዝግጅት ጊዜ አብረን አትላንታ ያሉ ሬስቶራንቶችን በማስተባበር የለየት ያለ ሬዲዮ ፕሮግራም አብረን ሰርተናል። እና ቴዲ በጣም የሚገርምሽ በቃ የስራ ሰው ነው። በስራ ነው ራሱን ቢዚ የሚያደርገውን በስራ ነው ብዙ ይነግረኛል። ማለት እናንተ አዲስ አበባ የሚያገዛቸው ሰዎች አሉ። አሁን ለምሳሌ እኔ ቴሌቪዥን ሰው ስሰራ በትንሹ ሀያ ምናምን ሰው አለ አጠገቤ ሬዲዮ ስሰራ በቴክኒሽያን ነው የሚያዘጋጁ ወሬ፣ የሚያሰናዱ ሀሳብ፣ የሚያቀብሉ ብዙ ሰዎች አሉ በዙሪያችን እና ቴዲ ግን አትላንታ እንዳየሁት ሬዲዮ ሲያዘጋጅ ያን የምታዩን ከቴክኒሽያን ጀምሮ እራሱ ነው። ወሬው የሚፈልገው ራሱ ነው። ማስታወቂያ የሚያነበው ራሱ ነው። መጽሔት ብቲ ሰባ ሰማንያ ገጽ መጽሔት ራሱ ጽፎ ራሱ ሊያውቱን ሰርቶ ነው። እንቅልፍ የሚባል ነገር የለውም። እንደዛም ሆኖ ግን በጣም ይገርምሽ፣ ለሻይ ቡና እና ለጨዋታ ደግሞ ጊዜ አለው። ቴዲ በአትላንታ ከተማ ለሚደረጉ ወይም ለሚፈጠሩ የማህበራዊ ክንውኖች ዋና ተጠሪ እስከ መሆን ደርሶ ነበር ይላል ሰይፉ። አንድ የማስታውሰው አባባ ተስፋዬ ወደ ሌላ ግዛት እየሄዱ ይመስለኛል። ከዋሽንግተን ዲሲ ተነስተው ወደ ቺካጎ እየሄዱ መሰለኝ። ኮኔክሽን ፍላይት ይሁን ምናምን ነገር አትላንታ ሲቆም ፕሌኑ ወረዱ። ወርዶ አትላንታ ኤርፖርት ውስጥ አባባ ተስፋዬ ተገኙ። እዛ ዛ እንዳአበሻ ሲያቸው ጊዜ ቀጥታ የደውለው ቴዲ ጋር ነው እና ቴዲ እየበረረ የሄዱ አባባ ተስፋዬን ሆቴል አድርጋ ሲዞ አሳድሮ በሚቀጥለው ቀን ነው ወደና እንኳን ምንም ነገር ሲሆን፣ የአትላንታ ህዝብ የሆነ ነገር ካየ ችግር መጀመሪያ ቴዲ ጋር ነው የሚደብሩ፣ ብለው እሱም መላያጣ እኔ ቴዲ ስራውን ያህል ታውቋል ብዬ አላስብም። እውነቱን ለመናገር እኔ አሁን እንደዚህ ጠንክሬ የማወራሽ አንድ ሁለት ቀን በተለይ ሬዲዮ እየሰራ ነው የወደቀው። አድማጭ እያናገረ እንዲህ አይነት ነገር ስትሰሚ በጣም ታውቂው። አንድ የቅርብ ሰው ለምሳሌ እኔ አባቴን አስታምሜ ነው ቀበርኩት። ያ ማለት በጊዜ ሂደት ዝግጁ ነበረ፣ ውስጤና ቅስምስብር ቅስም ስብር የሚያደርግ ነገር አላጋጠመኝም። በጊዜ ሂደት ሁለት ሶስት ወር የተጠበቀ ነገር ሲሆን ውስጥ የተዘጋጀ ይመጣል። የቴዲ ከሀያ ቀን በፊት ኢንተርቪው አድርገ ነው ታዲያ። አዲስ ፕሮግራም ላይ አመሜ ያደርገኛል ጀርባዬን ብሎ እርጅና ነው እያልን እያሾፍን

በጣም መከራ ትቷልና እንዲህ አይነት አድሚ ያገለግል እኔ አትላንታ እውነቴን ነው የምልሽ፣ ትልቅ በቃ በተለይ ኢትዮጵያውያንን አንድ የሚያደርግ አንድ ትልቅ ሰው እንዳጣች ይሰማኛልና ላለፉት ሳምንታት አንቺም ታውቂዋለች ቴዲን። የብዙ ሰው ስሜት ነው በቃ ያሉ እኛ ራሳችን ያለንበት የመንፈስ ስብራት አለ፣ ዓለም ያለበት ሀሳብ አለ፣ ጭንቀት አለ። እንደገና እንዲህ አይነት ሀዘን ሲያጋጥም በጣም ልብ ይሰብራልና። እውነቱን ለመናገር ቀብሩ እና የታመመ ጊዜ ብደዊ ሊኖረው በዚህም ደረጃ ማውራት ማልችልበት ነገር ነበር። አሁን እንደምንም መቼም ያው በጊዜ ሂደት ሰው መሆን ነው እና እንዲህ ለመሆን በቃን። ለቤተሰቦቹ እንዲጠነክሩ እሱ ያስጀምራቸው መጽሔቱንም ሆነ ሬዲዮኑን እንዲቀጥሉ እንደምንም ተባብረው የእሱ ፍላጎትና ሀሳብ እሱ ስለሆነ ባልንጀራው ዳዊት የቴዲን ስራዎች ለማስቀጠል ባለቤቱ ራሄልም ቃል መግባቷን ገልጾ፣ አሁን በመላው ዓለም በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ቴዲ ያለውን ወዳጆች ብዛትና ፍላጎት በማይመጥን መልኩ ያልተሰናዳለትን የመታሰቢያ ስንብት ነገሮች ሲስተካከሉ መታሰቢያውን ለማዘጋጀት ማሰባቸውን ይገልጻል። የድንቅ መጽሔትና የአድማስ ራዲዮ ባለቤትና አዘጋጁ ከሰዎች ተግባቢውና ተጫዋቹ ቴድሮስ ኃይሌ ዳኜ ግብአተ መሬት ልክ የዛሬ ሳምንት ውድ መጋቢት 27 2012 ዓ ም በአትላንታ ከተማ ተፈጽሟል። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ አመሰግናለሁ። ጽዮን፣ ተከታዩ ደግሞ ከአትላንታ ወደ ዋሽንግተን ይመልሰናል። ተገኘ ሞገስ ለራሱ ያልኖረ ሙሉ ሕይወቱን ለሀገርና ለሕዝብ ሰውቶ ያለፈ ብርቅዬ ታጋይ ነበር። ተገኘ ሞገስ ሳይመንን ገዳም የገባ ሳይመነኩስ ቆቤ የጫነ የእግዜር ሰው ነበር። ተገኘ ለሕዝብና ለሀገር ሲል ራሱን አጎሳቁሎ የኖረ የህዝብ ልጅ ነበር። ድሎት በኢህአፓ ታሪክ የሚታወቀው በስም ብቻ ነው። እንደ ተገኘ ሞገስ ግን የችጋር ቋት ሆኖ ያለፈ መሪ አይታወቅም። ተገኘ ግን ለድህነት ሳይበገር እስከ ህይወቱ ፍጻሜ ለፍትህ፣ ለእኩልነትና ለዴሞክራሲ እውንነት ግንባር ቀደም ሆኖ ሲታገል እድሜውን የጨረሰ መሪ ነበር። እነዚህ ከላይ የሰማችኋቸው ቃላት የሰፈሩት በአቶ ተገኘ ሞገስ አጭር የህይወት ታሪክ መግቢያ ላይ ነው። ስለ አቶ ተገኘ ማንነት ይበልጥ ለማወቅ ፈለግኩና በቅርበት የሚያውቃቸውን ሰው አጠያየኩ። አገኘው፣ ጠየቅኩ። አውቀዋለሁ። ጎንደር ከተማ አብረን ቀዳማ ስላሴ ሁለተኛ ደረጃ ትምህርት ቤት እንማር ነበር ግን እሱ ከኔ ምናልባት ሶስት አራት ዓመት ወደ ኋላ ይመስለኛል። ግን በመንገድ ወደ ትምህርት ቤት ሲሄድ ሲመጣ እኔም እንደዚህ ሲመጣ አየው ነበር። ስለዚህ ከልጅነት ጊዜ ጀምሮ አውቆ ነበር ማለት እችላለሁ፣ በሩቁ እሱም የሚኖረው አምባጭኔ የሚባለው አካባቢ ነበር እና ከዛ አነስቶ ወደ ፋሲለደስ ትምህርት ቤት ሲመጣ አየው ነበር። እኔ ዶክተር አለማንተ ገብረስላሴ ናቸው። በቨርጂኒያው ዊልያም ኤን ሜሪ ዩኒቨርሲቲ የሕግ መምህር ሆነው ለረጅም ዓመታት ያገለገሉ ላለፉት አስራ አንድ ዓመታት በጡረታ ላይ የሚገኙ ምሁር ባለሙያ ናቸው። እርሳቸውም የኢህአፓ ታጣቂና ታዋጊ ክንፍ የኢህአሰ አባል እንደነበሩ አጫውተውኛል። ከእናታቸው ከወይዘሮ ጥሩዬ ማዘንጊያና ከአባታቸው የሀምሳ አለቃ ሞገስ አቦዬ ሚያዝያ 18946 ዓ.ም ጎንደር ጃናሞራ ደረስጌ ማርያም የተወለዱት አቶ ተገኘ በአብነት ትምህርት ቤት ዳዊት ደግሞ በጻድቁ ዮሐንስና በጎንደር ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን አጠናቀው ሐረር መምህራን ማሰልጠኛ ገቡና አስተማሪ ሆኑ። የሕይወታቸው ታሪክ እንደሚናገረው በያኔው ሐረር ጌ ጠቅላይ ግዛት መስታሄልና ጅጅጋ፣ ድሬዳዋ፣ ከዚያም አዲስ አበባ አገልግለዋል። አዲስ አበባ ዩኒቨርሲቲም ገብተው የህግ ትምህርት መከታተል ጀምረው ነበር። በቀዳማዊ ኃይለስላሴ መጨረሻ ዓመታት አካባቢ የወጣው ሴክተር ሪቪው የሚባል አዲስ ስርዓት ትምህርት የድሀ ልጅን የትምህርት እድል ይነፍጋል በሚል የኢትዮጵያ መምህራን ማኅበር አርባ ምንጭና አዲስ አበባ ላይ በጠራቸው ጉባኤዎች ላይ ተገኝተው እቅዱን ካወገዙት መምህራን አንዱ ሆኑ። የንጉሠ ነገሥቱ መንግሥት ከወደቀ በኋላም በእግሩ የተተካው ደርግ ያቋቋመው የትምህርት ኮሚቴ ለመምህራኑ የደሞዝ ጭማሪና ሌሎችም ጥያቄዎች መልስ ሳይሰጥ በመቅረቱ ትግላቸውን ቀጥለው ነቀምትና ጅማም ላይ ጉባኤ ሲቀመጡ ተገኘ ሞገስ አንዱ ታጋይና ልዑክም ነበሩ። እንዲያውም ለትግሉ መቀጠል በሚል የመምህራኑ ማህበር ያቋቋመው የድብቅ የአመራር ኮሚቴ አባልና በኋላም የኢመማ የዋናው አመራር አባል እስከ መሆን ደርሰዋል። ደርግ የንጉሠ ነገሥቱን ፓርላማ አፍርሶ የመማክርት ሸንጎ ሲሰይም አቶ ተገኘ ሞገስ ኢመማን ወክለው የሸንጎው አባል እንደሆኑ ይናገራል ታሪካቸው። በኢመማ መሪነታቸው ከሰራተኞች ማህበር አመራር አባላት ጋር ይገናኙ በነበረ ጊዜ ከኢሃፓ መሪዎችም ጋር የመተዋወቅ እድል አጋጠማቸውና የፓርቲውን ትግል ተቀላቀሉ። በእነዚያ የተያያዙ ትግሎች ምክንያት ጥርስ የተነከሰባቸው አቶ ተገኘ ይታደኑ ነበርና በድብቅ ከሀገር ለመውጣት ተገደዱ። ወደ ሱዳን፣ ከዚያም ወደ ካይሮ ግብጽ ሄደውም ከኢትዮጵያ ተማሪዎች ማኅበር ጋር ተቀናጅተው መታገል እንደጀመሩ በታሪካቸው ላይ ተጽፏል። ከዚያም በሺ ዘጠኝ መቶ ሰማንያዎቹ መጀመሪያ ወደ ዩናይትድ ስቴትስ ገብተው የቦስተን ነዋሪ ሆኑና እዚያም የፖለቲካ ሳይንስ አጥንተው ተመረቁ። ከጥቂት ጊዜ በኋላም በዋሽንግተን ዲሲ አካባቢ የኢሃፓን ትግል ለማስቀጠል ወሰኑና ወደዚያው ዘልቀው እስካረፉበት ጊዜ ድረስ እዚያው ኖሩ። እምብዛም ሳይቀራረቡ በልጅነታቸው የተለያዩት ዶክተር አለማንተ ገብረስላሴ እንደገና ስለተገናኙበት ጊዜ እንዲህ ያስታውሳሉ። ለመጀመሪያ ጊዜ በቅርበት ያገኘሁት ካርቱም በሺ ዘጠኝ መቶ ሰማኒያ አመተ ምህረት እንደ ፈረንጆች አቆጣጠር፣ እኔም በስደት እና ፖለቲካ ልበለው እዛ በነበርኩበት ጊዜ በሰባ ሁለት በሰባ ሶስት አመተ ምህረት አካባቢ ማለት ነው በኢትዮጵያ አቆጣጠር፣ ሰባ ሁለት አመተ ምህረት በኢትዮጵያ አቆጣጠር አግኝቼው ተጨዋውተናል። ሌላም ሰው ነበር፣ ብዙ ተጨዋውተናል። በዛ ጊዜ ስለ ትግል ነው ብዙ ጊዜ ያኔ የምንነጋገረው። ሁለታችሁም ስደተኞች ሆናችሁ ማለት ነው። ስደተኞችም ታጋዮችም ነበራችሁ፣ እና እርሱ በጊዜው የነበረው ካይሮ ነው፣ ግብፅ ሀገር ነው የነበረው እሱና ጓደኛው የመምራን ማህበር ሀፊ የነበረው አቶ ካሰቦን ብስራት አብረው አደጉም፣ ነው ጓደኛውም ነው። በመምራን ማህበርም ተሳታፊዎች ነበሩ። እኔ በጊዜው ከደርግ መንግስት ወጥቼ ትግር ሜዳ ገብቼ ነበር። በሬዲዮ ሰማሁ ይህ መውጣቱ እና ከዛ በኋላ እንግዲህ በሰባ ሁለት አመተ ምህረት ቅድም እንዳልከው ካርቱም ላይ ተገናኘን ለአጭር ጊዜ ስለምንድን ነበር የተጨዋወታችሁት ካርቱም ላይ? ያኔ በአብዛኛው ስለ ሀገራችን ሁኔታ፣ በዛ ጊዜ በደርግ ጊዜ ስለነበረው የሀገራችን ሁኔታ እና ስለ ትግላችን። ሁለታችንም በኢሀፓ ድርጅት ውስጥ ነበር። እኔ እንኳ በዛ ጊዜ ሰፋ ያለ ሌላ ድርጅት ለማስተዋወቅ ወደ ሱዳን የመጣሁት ለዛ ነበር። አገር ወዳድ የሚባል ድርጅት መስርተን ነበር። ገጠር ውስጥ እኔ በሰራዊት ውስጥ ነበርኩ፣ በኢሀፓ ሰራዊት ውስጥ ነበርኩ በዛ ጊዜ ከዛ መቼ ተገናኛችሁ? እንደገና እንደገና እሱ ከካይሮ በመቼ ዓመተ ምህረት እዚህ እንደገባም እንኳ በግልጽ አላቅም ግን ይመስለኛል በአስራ ዘጠኝ መቶ ሰማንያ አንድ በፈረንጆች አቆጣጠር ወደዚህ ሀገር የገባ ይመስለኛል። ከዛ ቦስተን አካባቢ ኮሌጅ ፖለቲካል ሳይንስ ትምህርት ሲከታተል ቆይቶ ዲግሪውን ካገኘ በኋላ ያው ህይወቱን በሙሉ በትግል ያሳለፈ ሰው እንደመሆኑ መጠን የትግሉ ቦታ የሚመቸው የዋሽንግተን ዲሲ ብዙ ኢትዮጵያውያን በሚገኙበት ከተማ መሆኑን ተገንዝቦ ይመስለኛል ወደዛ በሺህ ዘጠኝ መቶ ሰማንያ ዘጠኝ ይመስለኛል በፈረንጅ አቆጣጠር ወደዚህ ገባ እና ለመጀመሪያ ጊዜ ያገኘሁት ኢዳ ሀቅም ይባል የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት በተመሰረተበት ጊዜ እሱም ኢህአፓን ወክሎ ያው ይሄ ድርጅት ኢህአፓን ነበረበት ሜሶን ኢፒዲ የሚባል ነ ኮመዶር ጣሰው የሚመሩት አንድ ደግሞ የትግራይ ቡድን ነበር እና ሌሎቹ ደግሞ ሲቪክ ማህበራት ነበሩ እና ከነዚህ ውስጥ አንዱ የኢትዮጵያ ሰላም አንድነት ዲሞክራሲያዊ ንቅናቄ የሚባል እኔ የነበርኩበት የሲቪክ ማህበር በዛ አማካይነት ነው እኔም የደሀቅ አመራር ውስጥ የገባሁት እና ተገኘ ሞገስም ኢህአፓን ወክሎ ከሌሎች ሁለት አባሎች ጋር በዚህ በሄዳ አመራር ይሳተፍ ነበር በጊዜው እና ለመጀመሪያ ጊዜ በቅርበት በጣም በቅርበት ላውቀው የበቃሁት በዚህ ጊዜ ነው። በዚህ በቅንጅት ውስጥ ስንሰራ እርግጥ ያው መቀራረብ አለ፣ ምክንያቱም እንደ አካባቢ ያደግን ሰዎች ነን። ሁለተኛ በሰብእናው አቶ ተገኝ በጣም ሰውን የሚማርክ ለጋስ፣ ጨዋ፣ ደግ ሰው ነበር እና ሰብእናውን በማየት የበለጠ መቅረብ ቻልኩኝ። ተከራረብን። ከዛ በኋላ በእውነት ነው ምነግርህ፣ የዓለም አቋረጥ በሳምንት ሁለት ጊዜ ሶስት ጊዜ እንድደዋወል ነበር በዚህ ዘመን ሁሉ እና እስከ ዕለተ ሞቱ ድረስ የሚገርም ነገር እኔ ሰኞ ደውዬለት ተገናኝተን፣ እንደገና ማክሰኞ እሱ ደውሎ የሌላ የአንድ አባባል የነበረ ካሊፎርኒያ የሞተ ሰው ነበር የእሱን መርዶ ሊነግረኝ ደወለ እኔ እንኳ ብዙ ማቀው ሰው አልነበረም ግን ተገኝ በባህሪው ማንንም ሰው ሲሞት ምን ቋጥሮ ያውቁታል ብሎ ላሰባቸው ሰዎች ሁሉ መርዶ ያደርሳል እና በዚህ በኩል ማክሰኞ ደውሎልኝ ከዚያ በኋላ በምደውልበት ጊዜ አይመልስም እስካሁን ድረስ መሞቱ እስከተረጋገጠበት ጊዜ ድረስ እና ኒ በዚህ በህብረት ሌላም አለ ሌላ ታሪክም አለ የኢዴሀቅ ብቻ ሳይሆን በሺህ ዘጠኝ መቶ ዘጠና ሰባት አመተ ምህረት ደግሞ ምርጫ ነበር ኢትዮጵያ ውስጥ። ያን ምርጫ አስመልክቶ አስራ አምስት የሚሆኑ ድርጅቶች በተሰበሰብንበት ጊዜ የተገኝም የሀፓን ወክሎ ተሳታፊ ነበር፣ እኔም ነበርኩ በዛ። ይሄ የኢትዮጵያ ዲሞክራሲያዊ ሀይሎች ህብረት ወይም ኢዴሀክ የተመሰረተ ጊዜ ማለት ነው የተመሰረተ ጊዜ ያው በጣም ተሳታፊ ነበር። እና በአጭሩ ተገኝ እኔ እስካወቅኩ ድረስ ከሺ ዘጠኝ መቶ ስልሳ ስድስት አብዮት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትግል የቆየ ሰው ነው። ትዳር አልመሰረተ፣ ልጅ አልወለደ፣ ቋሚ ስራ አልያዘ፣ ፕሮፌሽናል የሆነ ታጋይ በችጋር በችጋር ምናልባት ድርጅቱ ከሚደጉመው እና ጓደኞቹ ከሚያደርጉት አስተዋጽኦ ውጪ ስራ ሰርቶ ራሱን ያስተዳደረ ሰው አልነበረም። እድሜ ልኩን በትግል ያለ ምቾት ያለ ድሎት፣ እነዚህ ጸጋዎች ሳያታልሉት ትግሉን ብቻ የኢትዮጵያ ዜጎች እኩልነት፣ ነጻነት፣ የዴሞክራሲ ሴቶች በሀገራችን እግር እንዲተክሉ፣ እንዲያብቡ ለኢትዮጵያ አንድነት የታገለ ሰው ነበር። ከእነዚህ ውጭ ምንም ሕይወት ያልነበረው ሰው ነበር። አቶ ተገኘ እጅግ ትሁት እንደነበሩ ዶክተር አለማን ተነግረውኛል። ይሄ የጨዋነት ባህሪው ሀገራችን ሃይማኖት ከሚያስተምረው ትህትና ጋር የተያያዘ ይመስለኛል እና ማንንም ሰው ሁሉም በሚሆን ከያባ ውጪ ያሉ ሰዎች የሚያውቁት አባዬ በሚል ስም ነው። አባዬ ነው የሚል ሁሉንም ሰው እኔንም ቢሆን ሌሎችን ቢሆን አባዬ ነው የሚለው። የእሱ ሌላ መጠሪያ ስሙ ተገኘ ሞበት ሳይሆን አባዬ ነው ሁሉም የሚለው። በጣም ስነ ስርዓት ያለው ዲስፕሊን የሆነ ሰው ነው። የሚያደርገውን የሚያውቅ እና ከድርጅቱ ውጭ መጽሐፍ ማንበብ ይወዳል። ቤቱ ሙሉ መጽሐፍ ነው። በየጊዜው በምንደዋወልበት ጊዜ እንዲህ እንዲህ ያለ መጽሐፍ አለ ህዝ በኋሉ ወይ ይለኛል። የለም ካልኩት እንግዲህ አሁን እኔ እልክልሀለሁ ይላል። ከኢትዮጵያ የሚመጡ መጽሐፍትን በተለይ እንደሚመስለኝ የሀባ ሰዎች ሲያመጡለት፣ አንድ ሁለት ሶስት አይደለም የሚያመጡለት ብዙ ሊያመጡለት ይችላሉ የተለያዩ ሰዎች። ያንን ለሌሎች ለጓደኞቹ ያካፍላል። እኔም የዚህ ተካፋይ ሆኛለሁ በተለያዩ ጊዜያት። ለተገኘ ሀብቱ ንብረቱና ትዳሩ ኢትዮጵያ ነበረች። ወደ ትግል ዓለም ከገባ በኋላ ከመጽሐፍቱ ሌላ የኔ ነው የሚለው ሀብትና ንብረትም አላፈራም ይላል። የተገኘ ሞገስ አቦዬ አጭር የሕይወት ታሪክ ተፈጸመ። ለዓለም ኦርቶዶክስ ክርስቲያኖች ዛሬ ሆሳዕና ነው። ለምዕራባዊቱ ቤተ ክርስቲያን ደግሞ ትንሣኤ ነው። እንኳን አደረሳችሁ። ለኦርቶዶክሳውያኑ መጪው የሕማማት ሳምንት የጽሞና የጸሎትና የብርቱ ጾም ነው። እንደ ልማድም ሆኖ በመጽሐፍም እንዳለ በበገና ምስጋና ይደረደራል፣ ለአምላክ የልቦና መዝሙርም ይቀርባል። በዚህ በአብይ ጾም ወራት ሰዓት ላይ ያለህ ተለይቶ ክቡራትና ክቡራን አድማጮች፣ አሁን ከበገና ጋር ልተዋችሁ። እንዴት ደረግ ይሆን በሰማይም ተንተነስተን ከዳይነ ለዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ

ጌትነትም ካሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም አላለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ።